የመከላከያ ሰራዊት ከትግራይ ክልል መልቀቁን ተከትሎ በራያ ዩኒቨርሲቲ ትምህርታቸውን ሲከታተሉ ከነበሩ ሁለት መቶ ተማሪዎች መንገድ አቆራርጠውና በእግር ተጉዘው ሰሜን ወሎ ዞን ወልዲያ ከተማ መግባታቸውን ለአሜሪካ ድምጽ ገለጡ። ተማሪዎቹ በመንገድ ላይ ሳሉ ከመካከላቸው አራት ጓደኞቻቸው የገቡበትን የማያውቁ መሆናቸውንም ጨምረው ተናግረዋል። ዘጋቢያችን መስፍን አድራጌ። በሌላ ዜና ቀደም ሲል ያነጋገራቸው በወልዲያ ከተማ የሁለት ቀናት ቆይታ ያደረጉት እነኚህ ተማሪዎች ወደ ቤተሰቦቻቸው መመለስ ስለመጀመራቸው ማምሻውን ለአሜሪካ ድምፅ በሰጡት ጥቆማ አስረድተዋል። ነው ዝርዝሩን በራያ ዩኒቨርሲቲ የስነ ዜጋ ተማሪ የሆነችው ስንድ ገበያው የመከላከያ ሰራዊት ከትግራይ ክልል መውጣቱን ተከትሎ እሷን ጨምሮ ሁለት መቶ ሀያ ተማሪዎች ከራያ ዩኒቨርሲቲ በእግራቸው መውጣታቸውን ትናገራለች። አጠቃላይ እንደ ሀገር ደረጃ የሀገር መከላከያ ሰራዊት ወደ ሀገሩ መመለስ አለበት፣ ወደ ነበረበት ቦታ ሲባል፣ ያው እኛ ዛ የምንማረው በመከላከያ አማካኝነት ነው። እነሱን ጥላ አድርገን ነበር እየተማርን ያለ ነው። ዘንድ ዩኒቨርሲቲውን ለቀው ሲወጡ ምንም ነገር የለም። አንድ ሀይ ስኩል እንኳን ተራ ጥበቃ ይኖረዋል፣ አይደለም ዩኒቨርሲቲ ምንም ነገር አልነበረም። ግራ ቀይ በሩ ክፍት ነው ዘን በዛ ታይም በወጡበት ታይም የዛው ክልል ተማሪዎች ጓደኞቻችን አሉ። የዛው አካባቢ ተማሪዎች ናቸው። እነሱ ሌላ ነገር ፈጠሩ። መከላከያ ስራዎች ስትን ሲወጣ ማለት ነው። ምን ፈጠሩባቸው ማለት ጫና ፈጠሩ። ኦረዲ እነሱ እያሉ እንኳ በዛቻ ነው የምንኖረው። ምክንያቱም እነሱ መከት አድርገን እንጂ ብዙ ነገር ሊፈጠር ይችላል፣ ባይኖሩ እስከዛሬ ማለት ሲቀጥል፣ ደግሞ እነሱ እየሰለጠኑ የሚገቡ ተማሪዎች ናቸው አሉ። ምንድን ነው የሚሰለጥኑት እንዴ? ኖርማል መሰራዎች እየወጡ እየሰለጠኑ ነው። እኛ ከገበሬ ማህበረሰብ የሆን ተማሪዎች ነን ያለ ነው ዩኒቨርሲቲ የኢንፎርሜሽን ቴክኖሎጂ ተማሪ የሆነው ታደሰ ገላ ነው። በበኩሉ የሰራዊቱን መልቀቅ ተከትሎ እንግልት ደርሶብናል ባይ ነው። እኛ የራያ ዩኒቨርሲቲ ተማሪዎች መጀመሪያ ወደ ግቢ ስንገባ ያው መከላከያ ማለታቸውን አረጋግጠን የገባን በነሱ ስር ነው ስንማር የከረም ያው እነሱ ያሉም ብዙ ነገር እየደረሰብን ብዙ ግፍ እያሳለፍን እስካሁን ደርሰናል። ግን አሁን ደግሞ መጨረሻ ያው መንግስት ነው ውጡ ተባሉ። ያው እነሱ ሲወጡ አስቀድሞ በእኛ ላይ በጣም ብዙ ነገር አደረሱብን። ጭፈራ ሁሉ አካሂደውብናል ያው ተቃቁመን እኛ ያሉ እህቶቻችን እና ወንድሞቻችን አብረን እንውጣ ብለን ያው የተወሰነ ለፍተን ነበረ። ግን ያው ከአቅማቸው አንጻር እዚህም አሁን በምንወጣበት ሰዓት መንገድ ላይ ይጠብቁናል። ያው ስለምንተዋወቅ ማለት ነው የቦታውን ሁኔታ የምናውቀው እኛ ነን እና ከዚ አንጻር ያው መንገድ ላይ ሞት ነው እዚህ ሞት ነው እዚህ እንሞት አሉን። ከዛ በኋላ እኛ በቃ መዳችን ነው እንግዲህ፣ እግዚአብሔር ከፈቀደ እንወጣለን። ያለዛ ከእነሱ ጋር ከመከላየፍ ጋር ተይዘን ከምንሰቃይ ይዘው መንገድ ላይ እንሞት ብለን እኛ ሄርን። ከሁለት መቶ ሀያ ተማሪ አስራ ሶስት ተማሪዎች እህቶች አሉ ራሱን ይዘን ያው መንገድ ላይ ስነር ከተማ ስናልፍ ድንጋይ እየተወረወረብን ያው ብዙ መከራ ብዙ ስቃይ እያሳለፍን አለፍነ። ያው በሌሊት ከሌሊቱ ስድስት ሰዓት ነው የወጣ ነው ከዩኒቨርሲቲው። አጋጣሚ ስንወጣ ምንም አልነበረ፣ መከላከያ ሰራዊት ምትቶን ወጦ ነበረ። ያው በቅርብ ርቀት ማለት ነው የተወሰነ ደቂቃ ከተጓዝን በኋላ ደረስንባቸው። በእንደዚህ አይነት ሁኔታ እንግዲህ በእግራችን ተጉዘን እዚህ ደርሰናል። ረድ ስካላ ማጣ ማለት ይቻላል በእግራችን የተጓዝን ነው። ተማሪዎቹ በመንገድ ላይ ሳሉ አራት ጓደኞቻቸው መታገታቸውንም ገልጸዋል። ሆኒ ላይ መከላከያዎች የተወሰነ እረፍት ስናደርግ ሲጠባ ማለት ነው ስንደርስ ከዛ አጋጣሚ ውሃ ጠምቷቸው የተወሰኑ ተማሪዎች ነበሩ። ወደኋላ ውሃ ለመጠጣት ሲሄዱ ሰባት ተማሪዎች ታግተውብናል። ማና አጋችሁ? አጋችሁ እዛው የከተማው ነዋሪዎች ናቸው። ከታገቱት መካከል ከሰባቱ ሶስቱ ስልካቸውን፣ ንብረታቸውን በሙሉ አስረክበው ሩጠው ለማምለጥ ሞክረው ከኛ ተቀላቅለዋል። አራቱ ግን ያሉበት ሁኔታ ምንም አይታወቅም። አራሻቸውም ጭራሽ አይታወቅም። ሰባት ልጆች ወደ ኋላ ቀርቶ ውሃ ሄደው ነበር። ከዛ ከውሃው ው ገጀራ ምናምን ይዘው አስተራሯቸው ያው የተመታም አለ አሉን። ዛ ሶስት ልጆች ከኛ ሩጠው ደረሱና ነገሩና አራት ልጆች ታግተው የት እንደደረሱ አይታወቁም። ከገታው በሩጫ መለጡ የሚለው የሶስተኛ ዓመት የኤሌክትሪካል ኢንጂነሪንግ ተማሪው አለመታደል አራት ተማሪዎች ስለት በያዙ የአካባቢው ነዋሪዎች መታገታቸውን ገልጿል። ሌሊት ነው የተጓዝነው። ስድስት ሰዓት ምናምን መንገድ ተጉዘን መሆን ይበል ከተማ እዛ አካባቢ ደረስ። እዛ በኋላ መከላከያ በጣም ብዙ ጓዝ ይዞ ነበር፣ ብዙ መሳሪያዎችም ነበሩ። ስለመሸኘት እኛን ጥሎን ሄደ። ከዛ እኛን ጥሎን ሲሄድ እኛ እዚ አጋጣሚ ተቀምጠን ያለን ግማሻችን እዛ የሆነ ወንዝ አካባቢ ነበረ ወረዋ ምናምን ሄደን እዛ ይሄዳል ተማሪኛን ሳይሄን ሄዷል። የተወሰነ የእግር ጉዞ ማለት ነው። እዛ የአይነት ሲቆጣጠሉ የነበሩ ወያለዎች እኛን የዋፈኑ ማለት ነው። እዛ ያው በቃ እንደዛ እንትን እንዳሉን በጣም ብዙ ስለ ስለዛማ ነገሮችን ይዘው ነበር እና እኛ በቃ ስልካችን ምናምን ቀሙን። ከዛ ተፈታተን ማለት ነው እና ሁላችንም ተፈታተን። አራት ተማሪዎች የት እንደደረሱ አናውቅም። አንተ ካመለጡት ውስጥ ነህ? ስንት ያመለጣችሁ? ሰባት ነበርን። እዛ አራቶች የት እንደዱ አናቅም። ሶስቶች የሩጠን እነሱ ተጨመርን አንደኛ እነሱ ያሉበትን ሁኔታ ማወቅ እንፈልጋለን። ይሙቱ ይኑሩ አናቅም። ዘንድ ደግሞ አቅም አንሳቸው የቀሩ ተማሪዎች ዩኒቨርሲቲ ውስጥ ያሉ ተማሪዎች በምን አይነት መልኩ ነው የሚወጡ? እሱን ነገር ነው ለሚመለከተው አካል ማድረስ ያለባችሁ እናንተ። ወልዲያ ከደረስንም በኋላ ተገቢውን ድጋፍ አላገኝንም የሚል ቅሬታ አላቸው ተማሪዎቹ። ምንም አይነት እቃ ያዝንም፣ ኦልሬዲ የያዝነው ስልክ ነው። ስልክም ጥሎ የመጣለ መታወቂያም ጥሎ የመጣለ አይዲያ ለያዘ ተማሪ አለ። አሁን የምግብና የማረፊያ አገልግሎት ከምን ታገኛላቸው? በእለቱ ማክሰኞ ዕለት ምሽት ስንገባ ዩኒቨርሲቲው ላይ ለምነናደር በእንግድነት በጠዋቱ አስራ ሁለት ሰዓት ላይ ያስወጣ ዘንድ ከተማ አስተዳደር ዝም ብለን ባዶ ሆነ አዳራሽ ላይ ነው ዝም ብለን ያለን በረንዳ ላይ ምንም አይነት አገልግሎት ወይም ምንም አይነት እርዳታ እያደረጉልንም አይሉ። የቻልነውን ያክል እናደርጋለን ይላሉ። ምንም እየታየን አይደለም የሚያደርጉት ነገር። የምግብ አቅርቦትም የለም፣ በቂ መኝታ የለም፣ አልተሰጠንም። በረንዳ ላይ ነው መኝታ ያደረው ተማሪ በሙሉ። የተወሰኑ እናቶች እንጀራ ሰባስበው ሽሮ ምናምን በባሌ ይዘው መጥተው የተወሰነ ሰጡን፣ የተወሰኑ ሰዎች ዳቦ ምናምን ገዝቶ ምናምን ያው እሱን ነገር ያው የሚበላኛውን አያሳስበንም፣ ማደሪያውም አያሳስበንም። ግን እኛ የሚያሳስበን ምንድነው ወንድሞቻችን ቤተክርስቲያኖቻችን ከኛ ተለይቶ የቀሩት ወንድሞቻችን የእነሱን ሕይወት ነው የምንፈልግኛል። የሰሜን ወሎ ዞን አስተዳደር ጽሕፈት ቤት ኃላፊ ይፍሩ ዘሪሁን ግን ዞኑ ያቅሙን እያደረገ መሆኑንና አንዳንድ የተማሪዎች ጥያቄ በፌዴራል እንጂ በዞን ደረጃ የማይፈቱ መሆናቸውን አመልክተዋል። ተማሪዎቹ ያው ከወታደሮቹ ጋር ነው አብረው የወጡት። ያው እንደወጡ ከራያ ቆቦ የዩኒቨርሲቲ መኪና መድበን ቆቦ ላይ ምሳ ጋብዘን ወደ ዩኒቨርሲቲ አመትተን እንዲያድሩ አድርገናል። ያው ሲመጡ መነሻ ሀሳባቸው የነበረው ወደ አካባቢያችን እንድንሄድ ሰላም ወደ ሆነ ቦታ እንሂድ የሚል ሀሳብ ነበራቸው። ያደረጋቸው ዙሮ ዞሮ ዞሮ አመተን ዩኒቨርሲቲ ካሳደርን በኋላ ያው ወደ እኛ ወደ ዞን መጡ። ዞን ከመጡ በኋላ ጥያቄያቸውን ተቀብለን ወደ የአካባቢያቸው ሄዱ መኪኖችን እንመድብ እና አቅም ካለ እኛ እንሸኛቸዋል፣ ከሌለን ደግሞ በራሳቸውም ቢሆን እንድትገቡና ድርግ ስንላቸው ተማሪዎቹ የነበራቸው ሀሳብ ምንድን ነው? እኛ አሁን መኪና አይደለም ጥያቄያችን፣ ገንዘብም ድጋፍም አይደለም አንደኛ አማያጨው ወይም ራያ ዩኒቨርሲቲ የቀሩ ጓደኞቻችን አሉ የእነሱ ጉዳይ መንግስት ምን አስቧል ይሄ መልስ ይሰጠን። ሁለተኛ መቀሌ ያሉ የእኛው ዜጎች የሆኑ አሉ እነሱም ምን Thanks. Mm -hmm. አክሱምም ዓዲግራት የነሱ የእነሱ ተማሪዎች ሁኔታ መንግስት ምን አቋም ወስዷል ይህን ነገሩን የሚል ጥያቄ ያቀረቡልኝ፣ ያው ይህን ከዋና አስተዳዳሪ ጋር በመነጋገር ለሳይንስና ቴክኖሎጂ ፌደራል ደወል ያው ከቀይ መስቀል ጋር ተነጋግረን መፍትሄ በመግለጫ እንሰጣለን የሚል መልስ ሰጠን። ይህን መልስ መለስንላቸው። ያው በዚህ አረካም አሉ። እናንተ ያዛችን ጥያቄ እኛም ጥያቄ ነው። ስለዚህ መንግስት ማድረግ የሚገባውን ነገር ያደርጋል እና ለምን አትሄዱ ወደ ሀገራቸው ብላቸው መሄድ አንፈልግም አሉ። ተማሪዎቹን ወደ ቤተሰቦቻቸው ለማድረስም እንቅስቃሴ መጀመሩን አክለው ጠቅሰዋል። ዛሬ እነሱ ጥያቄውን አቀረቡ። ይሄንን እንሄድ የሚል ያን ጥያቄ ሲያቀርቡ የወልድያ ዩኒቨርሲቲ ጋር በመነጋገር በአብዛኛው ተማሪዎች ወደ ባህር ዳርና ወደዚህ ወደ ምዕራቡ አካባቢ ያሉ ናቸው አብዛኛዎቹ። ስለዚህ ዛሬ ዩኒቨርሲቲ ጋር አድረው ነገ ወደ የቦታቸው አሁን ስለመሸ እናደርሳለን የሚል እቅድ ይዘናል። በላይ ፌዴራል ያሉ አካላቶችም ክልል ጋር እየተገናኘ ችግሮችን ለመፍታት ጥረት እያደረግን ነው። እነሱ በሚሉት ከተማ አስተዳደሩ ባዘጋጀው ቦታ ላይ ነው በረንዳ እና ብዙ ምቾት በሌለው ሁኔታ ነው እያደርን ያለ ነው። አንድ ቀን ነው ያለ አንደኛው ቀን ው ከዛ ቆቦ ላይ ከምንሆን ከዛ መኪና ወዳለበት ውሰዱን የሚል ነው ጥያቄያቸው የነበረው። ያንን ጥያቄ ተቀብለን ራያ ምሳ ጋርዘን ቆቦ ዩኒቨርሲቲ ላይ ደግሞ ራት በልተው እንዲያድሩ አደረግ ነው። የሁለተኛው ቀን የኛ ሀሳብ የነበረው ዝግጅትም ስለሌለን ማለት ነው እንዲሄዱ ለማድረግ ነበረ እንድንገናኝ ያደረግ ነው። ስለዚህ ከእናንተ ምንም ነገር አንፈልግም፣ ፍራሽም አንፈልግም፣ ምንም አንፈልግም። ዝም ብለን ብቻ የምንፈልገው መልዕክት አለን የምንፈልገው ነገር እናንተ ይችና ውሳኔ ከምታሳውቁን ድረስ አሉ። አሁንም መልስ የለውም ሳይንስና ቴክኖሎጂ ሚኒስትር ጠዋት መግለጫ ሰጠ እንጂ እንዲህ ይደረጋል ያለው ነገር የለም። ያው የስም መረጃ እየጠበቅን ያለ በአካባቢው ባለው የስልክና የመገናኛ ችግር ምክንያት ተማሪዎቹ ያነሷቸውን ስሞታዎችና ስጋቶች በተመለከተ ከዩኒቨርሲቲው አስተዳደር አሁን አካባቢውን እያስተዳደሩ ካሉ ባለስልጣናትም ሆነ ከህብረተሰቡ ተጨማሪ መረጃና ማብራሪያ ማግኘት አልቻልንም። ይህ በእንዲህ እንዳለ ሳይንስና ከፍተኛ ትምህርት ሚኒስቴር በትግራይ ክልል ባሉ ዩኒቨርሲቲዎች የሚገኙ ተማሪዎችን በተመለከተ የተማሪ ወላጆችና ሚዲያ ተቋማት መረጃ ለማግኘት ተደጋጋሚ ጥያቄ ማቅረባቸው ማቅረባቸውን አምነው መስሪያ ቤቱ ከተለያዩ አካላት የዩኒቨርሲቲዎቹ አመራሮችና ከዓለም አቀፍ ተራድሮ ተቋማት ጋር በመሆን በጉዳዩ ላይ እየሰራ መሆኑን በይፋ ይገጹ ጠቅሷል። በተደረገው ጥረትም የዩኒቨርሲቲዎችን አመራር ለማግኘት መቻሉንና ተማሪዎቹ በመልካም ሁኔታ ላይ እንደሚገኙ የሁለተኛ መንፈቀ ዓመት ፈተና ለመውሰድም በዝግጅት ላይ መሆናቸውን አውቄ ያለው ሲል ገልጸዋል። የተማሪ ወላጆች ልጆቻቸው በመልካም ሁኔታ ላይ መሆናቸውን ተረድተው በመንግስት የተጀመሩ ጥረቶችን እንዲደግፉ ጥሪ ያቀረበው መስሪያ ቤቱ ተማሪዎቹ ፈተና ወስደው ሲጨርሱ የሚኖሩ ጉዳዮችን እንደሚያሳውቅና የተማሪ ወላጆች በመደበኛ መገናኛ ብዙሀን የሚተላለፉ መረጃዎችን ብቻ እንዲጠቀሙና ተረጋግተው እንዲጠብቁ ጠይቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ